ድርሰት። የቡናው ጣዕም ጥሩ ነው። ከከበደ ቤት የለማ ቤት ጥሩ ነው። ከበደ ከአስተማሪው ጋር ይስማማል። ተስማማ። መስማማት ይስማማል ይህ ቪኖ በጣም ጠንካራ ነው ከበደ በጣም ትሁት ሰው ነው ባለቤቴ ነጭ ልብሷን ትለብሳለች መልበስ የከበደ መኪና በገበያው ፊት ለፊት ቆሞ ነበር ቆመ። መቆም። ይቆማል። ቦታው ቤት ነው። ተማሪው አባትና እናቱን ወደ ተማሪ ቤት መራቸው። መምራት። ጊዮን ሆቴል ውስጥ ጥሩ ሙዚቃ ሰማን። መስማት በደስታ ተጓዝን። ለሰውየው ጉርሻ ሰጠ። ነው። መኪና ርካሽ አይደለም፣ ውድ ነው። የቱ? ትናንትና እኔ እና ባለቤቴ ወደ ሆቴል ሄደን ነበር። ሆቴሉ በጣም ጥሩ ነበር። ብዙ አይነት ምግብ በሆቴሉ ውስጥ አገኘን። ከፓስታ ሹታው የዶሮ ወጥ በጣም ጥሩ ነው። መጠጥ በየአይነቱ ይገኛል። ጠጅ የሚባለው መጠጥ ከጥብስ ሥጋ ጋር ይስማማል። ነገር ግን ጥቂት ጠንካራ ነው። ባለቤቴ ቢራውን በጣም ስለወደደችው ሁለት ጠርሙስ ያህል ጠጣች። በሆቴሉ ውስጥ የነበረው አሳላፊ ትሑት ነበር። የሆቴሉ ባለቤት ጥቁር ልብስ ለብሶ በሆቴሉ መግቢያ ላይ ቆሞ ነበር። ሆቴሉን ስንገባ ወደምንቀመጥበት ቦታ መራንና ለመተከዣ የሚሆን ነገር አቀረበልን። ከዚያም በኋላ አሳላፊውን መጠጥ እንዲያቀርብልን አዘዘው። ምግቡን ስንበላ የኢትዮጵያና የአውሮጳ ሙዚቃ ስለሰማን የደስታ ምሽት ሆኖልን ነበር። ምግባችንን ጨርሰን ሰላሳ ደቂቃ ከቆየን በኋላ ላሳላፊው የምግቡን ዋጋና ጉርሻ ከፍለን ወደ ቤታችን ተመለስን። ምግቡ በጣም ርካሽ ነው። የአገር ውስጥ መጠጥም ርካሽ ነው። ግን የውጭ አገር መጠጥ ውድ ነው። ጥያቄዎች። ትናንትና አቶ ከበደ ከባለቤታቸው ጋር የት ሄደው ነበር? በሆቴሉ ውስጥ ምን አይነት ምግቦችና መጠጦች አገኙ? ጠጅ የሚባለው መጠጥ ከምን ጋር ይስማማል? ያቶ ከበደ ባለቤት ስንት ጠርሙስ ቢራ ጠጣች? የሆቴሉ ባለቤት የት ቆሞ ነበር? የሆቴሉ ባለቤት ምን አይነት ልብስ ለብሶ ነበር? አሳላፊው ትሁት ነበር? አቶ ከበደና ባለቤታቸው ምን አይነት ምሽት ነበራቸው? ሆቴሉ ውስጥ ምን አይነት ሙዚቃ ሰሙ? ከመነሳታቸው በፊት ለአሳላፊው ምን ሰጡት? ኢትዮጵያ ውስጥ የታወቀው መጠጥ ምን ይባላል? እርስዎ ወደ ሆቴል እየሄዱ ይበላሉ? እርስዎ መጠጥ ይጠጣሉ? This is the end of unit 16.